አሁን ባለንበት ሁኔታ ህወሀት ትጥቁን ፈትቶ ራሱን ብቻ የማከላል አማውንትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለው። ሰው ስራ ፍጥነትና እጅግ በጣም በሚጠቅም ግልጽነት ህወሀት ትጥቁን ፈቶ ሰላም ቢፈጥር ድሮ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው፣ ማለት የማልፈልገው ልል ይሻለኛል። ማን ትጥቁን መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፔሬቲቭ አስገዳጅ ነው፣ መምጣት አለባቸው። ወደ አንድ ሚሊዮን የሚቃረብ ህዝብ በጠና ሁኔታ ውስጥ ያለው ከፍተኛ ሰብአዊ ቀውስ አለ። ኢትዮጵያና ያለችበት ወጀብ። ኢትዮጵያ ውስጥ ለወራት የተካሄዱና አሁንም በአንዳንድ አካባቢዎች ያሉ ግጭቶች ብዙ ንግግሮችን በሀገር ውስጥና በዓለም አቀፍ ደረጃ አቀጣጥለው ቆይተዋል። ጸብን ማስወገድና ተኩስ የማቆም ድርድር፣ ሁሉን አቀፍ ሀገራዊ ውይይት፣ በጦርነት የተጎዱ ማህበረሰቦችን ማቋቋም፣ ዘላቂ ሰላም፣ ሉዓላዊነት፣ አብሮነት፣ የግዛት ጥብቅነት የንግግሮቹ አፎቶች ናቸው። ተከታዩ ውይይት በእነዚህና ተያያዥ ጉዳዮች ላይ ያተኩራል። አሉላ ከበደ ነው ውይይቱን ያስተናገደው። አመሰግናለሁ ሰለሞን። እንግዶቼ ሁለታችሁንም አመሰግናለሁ። በፍጥነት በሚለዋወጡ በሚያወዛግቡና አንዳንዴም ቀጣዩን አቅጣጫ አስመልክቶ ጥርት ያለ እይታ ለመፍጠር ጥያቄዎች የበዙበት ወቅት ላይ ነው ያለነው በርከት ባሉ ኢትዮጵያን እንደ ሀገርና የሕዝቧን ዘላቂ ሰላም ማረጋገጥ የሚያስችሉ ጉዳዮችን ጨምሮ ዜጎች በያሉበት የሚያሳስቧቸውን በየዕለቱ የሚያወጡ የሚያወርዷቸውን ርዕሰ ጉዳዮች በውይይታችን እናነሳሳለን። ትውውቁን እናስቀድም። ስማችሁን፣ የምትኖሩበትን በኢትዮጵያ ጉዳይ የምታደርጉትን ተሳትፎ ጨምራችሁ ስለ ራሳችሁ እስኪ በመጠኑ ንገሩኝ። አቶ አለማየሁ በእርሶ ልጀምር። አለማየሁ ከንሶ እባላለሁኝ። በዋሽንግተን ዲሲ ነው የምኖረው። በህግ በህገ መንግስት ህግ በግጭት ትንተናና አፈታት እንዲሁም በፍልስፍና የግራጁዌት ትምህርት አለኝ ሙያዬም በዚሁ መስክ መመራመር፣ መጻፍና ማስተማር። አመሰግናለሁ። ወይዘሮ የአብስራ የአብስራ እባላለሁኝ ባለትዳርና የሶስት ትንንሽ ልጆች እናት ነኝ። የኢትዮጵያ ሀገራችን ጉዳይና ቀጣይ እጣ ፈንታ ከሚያሳስባቸው ወገኖች ውስጥ አንዷ ነኝ። ከትምህርት ከስራ ከቤተሰብ ኃላፊነት ጎን ለጎን ደግሞ በዚህ በሀገር አሜሪካ ለኢትዮጵያ ብሔራዊ ጥቅምና ለሕዝቦቿ ደህንነት ለመሞከት ከተዋቀሩ ሀገራት ኮሚቴዎች ጋር ይሳተፋሉ። አመሰግናለሁ። አድማጮች በኢትዮጵያ ጉዳይም ባላችሁ ተሳትፎ ራሳችን ባስተዋወቃችሁበት የምንወያይ የምናነሳቸው ነጥቦች ላይ አንዳንድ ነገሮችን የማዛመድ ድል ያገኛሉ። ቀደም ብዬ በመግቢያው እንደጠቆምኩት አዳዲስ ሁኔታዎች በብዛት የሚሰሙበት ጊዜ ነውና ያንኑ ያህልም በትክክል ያልታወቁ ነገሮች መኖራቸው በየአቅጣጫው የሚሰሙትን መሰረት የሌላቸውም ያላቸውም ነገሮች መደነጋገሩን ከፍ አድርገውታል። መጠነ ሰፊ አካባቢዎችን አካሎ የነበረው የጦርነት ሁኔታ ባለፉት ጥቂት ሳምንታት ቢቀየርም፣ ግጭቶች አሁንም አላቆሙም። በአፋርና በአማራ ክልሎች በተከፈተ አዲስ ጦርነት በመቶ ሺዎች ተፈናቅለዋል የሚል ዜና ዘገባ ከአካባቢው ወጥቷል። በሌላ በኩል በኢትዮጵያ መከላከያ ሰራዊት ወደ ትግራይ ዘልቆ ያለ መግባቱን አስመልክቶ የተለያዩ ሀሳቦች እንደዚሁ ይስተነዘራሉ። ጦርነትን ለማስቆም የሚያስችል የተኩስ አቁም ስምምነት ሀሳብም ይሰማል። የብሔራዊ ንግግር እንቅስቃሴም ተጀምሯል። ዘወትር እንደምናደርገው ያሉበትን ጊዜና ቦታ መፈተሽ ይቀድማልና እዚህ ሁሉ ውስጥ ምን ታያላችሁ? በአሁኑ ወቅት ያለውን ሁኔታ አስመልክቶ የየበኩላችሁን እይታ እናስቀድም። አቶ አለማየሁ፣ እንግዲህ ግጭቱ ከተጀመረ አንድ አመት አልፏል። እንግዲህ ወደ ሁለተኛ ዓመት የተጠቀን ይመስለኛል። ያው እንደምናውቀው ግጭቱ ሲጀመር የፌዴራል መንግስቱ አጭር የህግ ማስከበር ዘመቻ ነው ብሎት ነበር። ነገር ግን ያው ጦርነቱ አድማሱን በማስፋት ዳይናሚክሱም እየተቀያየረ ይህ ደረጃ ላይ ደርሰናል። የትግራይ ሰራዊትም የነበረውን የፌዴራል መንግስት ወታደራዊ የበላይነት ቃል ብዙ አዲስ አበባ አካባቢ ተጠግቶ የነበረበት ሁኔታ ነበረ ከዛም ተመልሶ ባለፈው ወር ውስጥ ወደ ኋላ ተመልሶ በትግራይ ክልል ግዛት ውስጥ ቆይተዋል። ሰሞኑን እንዳልከውም አዲስ ግጭት በአፋር ድንበር አካባቢ ተነስሰዋል። ሰብዓዊ እርዳታ ለማድረስ ተንቀሳቅሶ የነበሩ ተሽከርካሪዎችም ሳያደርሱ ተመልሰዋል። ይሄ እንደዚህ ነው ያለው። ነገር ግን የሰላም ነፋስ የሰላም ወሬ ይወራል። አትሊስት ሶስት የሰላም ሂደቶች አሉ። አንደኛው ሀገራዊ የሆነው የሰላም ሂደት ነው። ህገወጡለት የሰላም ኮሚሽነሮች መረጣ ላይ አለ የመስለኛ የፌዴራል መንግስቱ። ሌላኛው በአፍሪካ ህብረት የሚደገፈው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ የሚመራው የሰላም ሚዲሽን ኤፈርት ነው። ሶስተኛው ከኬንያ ጋር በዩናይትድ ስቴትስ መንግስት የሚደገፍ የኔጎሽየሽን ኢኒሽቲቭ አለ። እንግዲህ ምን ያክል ስኬታማ ይሆናል ወዴት ይሄዱ ነው ምናም የሚለውን ገና ሂደት የምናየው ነው። ወይዘሮ አብስራ እንደኔ እይታ አሁን ባለንበት ሁኔታ ህወሀት ትጥቁን ፈቶ ራሱን ብቻ የማከላል አማውንትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው። ሁሉም ደክሟል፣ ሰላምን ነው የሚሻው። ይሄ ጦርነት ሆን ተብሎ ንጹሐን ዜጎችን መቀጣጫ ያደረገ፣ ለትውልድ መጥፎ አሻራ የጣለ ያቋሰለ ነው። በአፋርና በአማራ እንዳየነው ኢሰብአዊ አረምን የተሞላበት ድርጊት ታይተናል። ማንኛውም ዜጋ ደግሞ የሌላው ዜጋ መሰቀየትና መሞት የሚያስደስተው የለም። ይሄ ሞር የበቀልን ስሜት ለማነሳሳት የተፈጠሩ ትርቶች ናቸው። ስለዚህ የሚያዋጣን መሆን የሚያለበት አሁን ወንድም የምንተገለጸው በተለያዩ ሰላምን ለማምጣት እየተስተካከሉ ያሉ መንገዶችን በመከተል መፍትሄን ለማቅረብ ህዝቡን ወደ እርቅና ሰላም ለመውሰድ መንገዶችን መክፈት ይመስለኛል። ለዛ ደግሞ ቅድሚያ ሁኔታዎችን መደረግ ያለባቸው የተወሰኑ ቅድሚያ ሁኔታዎች አሉ። ህዝቡን ለማመካከል ማለት ነው። ወደ ባላ ላይ ማሳት ይችላል። መልካም ወይዘሮ አብስራ እንደውም አንድ እርምጃ ቀደም ብለው ቀጥሎም ማነሳው ሀሳብ ጋር ደርሰዋል። አቶ አለማየሁ ወደ እርስ ልመለስና በወይዘሮ አብስራ የተነሱትንም ተከታትለዋል። ነገሮች የሚሄዱበትን አዝማሚያ ተከትለን ግጭቶች የሚያበቁበት በጦርነት የተጎዳው ህዝብ ወደ ጤናማ ህይወት የሚመለስበትን መንገድ ጨምሮ ድህረ ጦርነት ሁኔታዎችን ለማሰብ ቀደም ሲል ይሰማ ከነበረው በተለየ መልኩ ጎልቶ እየተሰማ ነው። ይህ የሰላምና በተለይ ደግሞ ውጊያውን ጦርነቱን የማቆም ጥያቄና ሀሳብ የህወት ሊቀመንበር የትግራይ ክልል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ከቢቢሲ ጋር ባደረጉ ቃለ ምልልስ ለሰላም ዕድል ለመስጠት ባሉት ተዘጋጅተናል ሲሉ ተሰምተዋል። ሌሎች አብረው የሚዛመዱ የሚነሱ ብዙ ጥያቄዎች ሊኖሩ ይችላሉ። እርስዎ በሰላም ሀሳቦች ውስጥ የሚካተቱ የተለያዩ ነገሮችን እንደጠቀሱት፣ በዚሁ በመጀመሪያው ነጥብ ላይ ወረድነቱን ወይም በጸብ መፈላለጉን ለማቆም አቶ አለማየ ምን አይነት ድርድር፣ ከማን ጋር ግቡስ ምን ሊሆን ይገባዋል ይላሉ? አመስግናለሁ። አሉላ ወይዘሮ አብስራ ፍጥነት እና እዚህ በጣም በሚጠብቅ ጽነት ህወሀት ጥቆን ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው፣ ምናልባት ማለት የማልፈልገው ብል ይሻለኛል። ማንት ጥቁር መፍሰስ እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐረቲቭ አስገዳጅ ነው፣ መምጣት አለባቸው። ከፍተኛ ሰባዊ ቀውስ አለ። ወደ አንድ ሚሊዮን የሚቃረብ ህዝብ በጣና ሁኔታ ውስጥ ነው ያለው። ሰባዊ እርዳታ ማድረስ የማይቻልበት ሁኔታ ነው ያለው። ሶ ትግሬዎችም ሆኑ ሌሎች ብሔሮች ሁሉ ኢትዮጵያውያን ናቸው። ኢትዮጵያን ወገኖች እየተሰቃዩ ነው ያለው እና ጦርነቱ ቆሞ ሰላም መምጣት አለበት። አሁን ትልቁ ችግር ምንድን ነው? የተለያዩ የሰላም ሂደቶች ናቸው እየተካሄዱ ያሉት። እንግዲህ የትኛው የሰላም ሂደት ቀድሞ ውጤት ያመጣል የሚለው በጣም አጠያያቂ ነው። እንግዲህ አሁን መልሼ ወደ ወይዘሮ አብስራ ወዳሉት ነገር ብንሄድ ነገር በጣም ኮምፕሊኬት ነው ብዙ ላይ ይርስ አሉት ይሄ ዝም ብሎ የህወሀትና የብልጽግና ጉዳይ አይደለም። የትግራዊ ሰራዊት የህወሀት ሰራዊት አይደለም። የህወሀት ፓርቲ አባላትና የሚባል ነገር አለ። ወጣት ነው፣ ሰው ነው፣ በነቂስ ወጥቶ ዘምቶ ያለው በህዝብ ላይ ትግራይ በሚባለው ክልል ላይ የደረሰ በደል ነው በሚል ወጣቱ ተለቀ አልቋል። እዛ ውስጥ እንግዲህ የተለያዩ እንግዲህ ትግራይ ውስጥ ብዙ የተለያዩ የተቃዋሚ ፓርቲዎችም አሉ። ሳልሳይ ወያነ አለ፣ ወድናጽነት አለ፣ ሌሎች ፓርቲዎችም አሉ። እነ ባይቶና ናወሰም አሉ። እነሱም የየራሳቸው አቋም አላቸው። በሰላም ሂደት ላይ ማንም ነው ትግራይ የትግራይ ህዝብ ወክሎ መደራደር ያለበት ወደ ጠረጴዛ መምጣት ያለበት የሚለው ላይ የተለያዩ ሀሳቦች አሉ። ይህንን የሰላም ሂደት ፕላን የሚያደርጉት ሰዎች እና ዘር ላይ የሚሳተፉት ሰዎች ይህንን ሊያስቡበት ይገባል። በመጀመሪያ ደረጃ ህወሀት እንደ ገዢ ፓርቲ ፍላጎቱ ምንድን ነው? የሚወስድ አቋሞች ግልጽ ናቸው፣ የሚያሻሙ አይደሉም። ፍላጎቱ ግን አይታወቅም። ፍላጎቱ ግልጽ አይደለም። ስለዚህ ህወሀት ከህዝቡ ጋር መነጋገር አለበት። እንደ ጊዜ መፍትሄው መምጣት ያለበት ከህዝቡ ነው። ህዝቡ የሚፈልገውን ያውቅ ያን። ማለት ይሄ ምናልባትም በቀጥታ በመጨረሻው ከጠቀሱት ሐሳብ የሚከተል ጥያቄ እንድናነሳ ይጋብዛል። የህዝቦች ፍላጎት ተገቢውን ስፍራ ስለመሰጠቱ አቶ አለማየሁ እርሶ ያነሱትን ጨምሮ ሌሎችም ብዙ ፍላጎቶች የሚንጸባረቁበት ጊዜ ነው። በየትኛውም ቦታ አንድ ቡድን ሁሉንም የሚወክልበት አይደለም። ወይዘሮ ያብስራ አቶ አለማየሁ ባነሷቸው በተለይ የህዝብ ፍላጎት መጠየቅ መረጋገጥ አለበት። ከዚያ አንጻር ነው ትክክለኛ መፍትሄ የሚመጣው የሚል ነው አቶ አለማየሁ ያነሱትና፣ ምን ይላሉ? ልክ ነው፣ በዚህ እስማማለሁ። እስካሁን ድረስ እንዳየነው የትግራይን ህዝብ ድምጽ ያልተጨቆነ ከህወት ተጽዕኖ ነጻ የሆነ ድምፅ የሰማን አልመሰለኝ እንደተባለው ይሄ አሁን የተለያዩ የትግራይ ህዝብን የሚወክሉ መኖራቸው እጅግ ይበል የሚያስፈልነው ለዚህ በብሔራዊ መግባባት ንግግሩ ቀጥሎ ላለው የፖለቲካ ምህዳርም ህዝቡን የሚወክሉት ቀርበው ትልቅ ጉልህ ሚና የሚጫወት ይመስለኛል። ወደ ኋላ መለስ ስል ግን አሁንም ቢሆን እኔ እስከምረዳው ድረስ የህወሀት ሀይል በአማራና በአፋር ባሉት አካባቢዎች ውስጥ ጥቃት እያደረሰ ነው። እዛ ያለው የመንግስትም ሀይል ድፈንስ ላይ እንደሚገኝ ነው የምናነበው የምንሰማው። ስለዚህ የህወሀትን ትጥቅ መፍታትን ያንን የትግራይ ህዝብ በሚጠይቀው መልኩ በሚጫወተው ጉልህ ሚና ያንን ትጥቅ ለማስፈታት እና ሰላም ለማስፈን ይሄ እዛ ያለውን ትንኮሳ፣ ንጹሐ ዜጎችን የማሳረድ እና እንደዚህ የማስተካከል ሁኔታ እንዲቆም ጉልህ ሚና ይጫወታል። ስለዚህ መለስ በማለት ትግራይ እንደ ህዝብ ይሄንን ጦርነት እንዲያበቃ እንደ ኢትዮጵያውያን ከኢትዮጵያ ወንድምና እህቶቹ ጋር ለመኖር ቀጣዩን ምዕራፍ ለመክፈት ትልቅ ትልቅ ሚና ይጫወታል። ያ ደግሞ መሆን የሚችለው ህወሓት አሁን ከለው ማን አለብኝነት እንቅስቃሴ መገታት ይችል እንዳሉት ፍላጎቱ ምን እንደሆነ አይታወቅም። የትግራይን ህዝብም አይወክልም። ስለዚህ ከዚህ መዳር ውስጥ ስቶ ቀጥሎ ያለው ንግግር መቀጠል ይችላል። አቶ አለማየሁ ወደ እርሶ ልመለስ ከዚሁ ርዕስ አንውጣና፣ አሁንም እየተፈናቀሉ ያሉ ሰዎች ቁጥር ጥቂት አይደለም። ከአፋር ብቻ በሳምንቱ መጀመሪያ ላይ የተነገረው ከሁለት መቶ ሺህ በላይ ሰዎች መፈናቀላቸው ነው። ይህን መሰል ሰዎች የሚጎዱበት ትኩስ ግጭት እየቀጠለ ባለበት እንዴትና በማን ይካሄዳል የሚለው ጥያቄ እንዳለ ሆኖ የተኩስ አቁምና ከዚያም የተሻገረ የሰላም ጥረት እንዴት ነው ሊመጣ የሚችለው? በሌላ በኩል ቀደም ብዬ እንደገለጽኩት የትግራይ ክልል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ለሰላም እድል ለመስጠት ተዘጋጅተናል ባሉበት የቢቢሲ ቃለ መልሳቸው መብታችን ያሉት ካልተረጋገጠ እስከ መጨረሻው ሰው ድረስ እንዋጋለን የሚል አነጋገርም ተጠቅመዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ወደ ትግራይ አለመግባቱን የዩናይትድ ስቴትስ መንግስት አድንቆ መሰንበቻውን መግለጫ አውጥቷል። አቶ አለማየሁ፣ ይህ ሁሉ ባለበት ምን ይታዩታል? ሰላም እንዲመጣና ሌላም የበረታ ጦርነት እንዳያገረሽ። አመስግናለሁ። አሉላ፣ ቅድም ስለ ህውሀት ስናወራ ነበረ። ኢኩሊ ኢምፖርታንት ላይ ደግሞ ማውራት ያለብን ስለ ፌዴራል መንግስቱ ነው። የፌዴራል መንግስቱ ግልጽ የሆነ ቁርጠኛ የሆነ የሰላም አቋም አለው ብዬ አላምንም። እስካሁን ድረስ እየወጡ ያሉት ቃሎች፣ ስቴትመንቶች ከተለያዩ የመንግስት አካላት እርስ በራሳቸው የሚጣርሱ ናቸው። ለምሳሌ የፌዴራል መንግስቱ ከፍተኛ ፖለቲከኞች በተፈቱበት ወቅት የተሰጠው መግለጫ ከፊሎቹ ማለትም እነ ጀዋር እና እነ በቀለ ገርባን የሚመለከተው በዛ ፋይል የተከሰቱ ሰዎች ጉዳይ ለታሰበው ለታቀደው የሰላም ብሔራዊ መግባባት እንዲያግዝ ውጤታማ ለማድረግ ተብሎ እንደተፈቱ ነገር ግን በህወሀት በኩል የተፈቱት ሰዎች ግን በሰብአዊነት መሰረት በእድሜ የገፉና በጤና ቀውስ የሚሰቃዩ ሰዎች ስለሆኑ ተብሎ እንደተፈቱ። እንግዲህ የሰላም ውጥን እንዳለ እያየን ነው። አዋጅም ወጥተዋል። ኮሚሽነሮችም እየተመረጡ ነው። ነገር ግን የጦር መሪዎቹን ስናይ፣ ለምሳሌ ጄኔራል አባው ታደሰ በቅርቡ የሰጠው ኢንተርቪው ላይ ብናይ ጦርነቱ አንደኛው ምዕራፍ ብቻ እንደተጠናቀቀ እና ሁለተኛው ምዕራፍ የግድ እንደሚቀጥል የግድ አንደኛ ምዕራፍ ሲባል ሁለተኛው ምዕራፍን እንዳለው አስምሮ ተናግረዋል። ምንድን ነው እንግዲህ በኢትዮጵያ ታሪክ እንደዚህ አይነት የተወሳሰበ እንደዚህ አይነት የተለያየ ብዙ ዲኦር አክተርስ ፓርቲስ ያሉት ግጭት ከሚዋጉት ወገኖች አንጻር ከኢሱ በጭብጦቹ አንጻር ከቡችንስ አንጻር ከብዙ እንደዚህ አይነት ፋክተርስ እያነሳን ስናየው እንደዚህ አይነት ኮምፕሊኬትድ የሆነ ታሪክ ጦርነት ገጥሞ አያውቅም። እና ይህንን ጦርነት ይህንን ግጭት ለማስታት የሚያስፈልገውን ኢፈርት እንደዚሁ እጅግ በጣም ከፍተኛ ነው፣ እጅግ በጣም ሬንጁም የሰፋ ጥልቀትም ያለው ሊሆን ይገባል። ሶ ይህ ጦርነት ገና ያልተጀመረ ማለት ይቻላል። ወይዘሮ አብስራ እንዳሉት ህዋት ትጥቁን ሲፈታ የሚፈታ ጉዳይ አይደለም። ምን ሊኖር ይችላል ይላሉ? ያናየት እርምጃ በህዋት በኩል ተኩስ አቆሙ፣ ድርድር የሚጀመርበት አንድ እርምጃ ቢሆንና ተኩሱ ቢቆም ወይም ትጥቅ ቢፈታ ምን ሊከተል ይችላል የሚያሰጋወት ወይ የትግራይ ሰራዊት እንዲፈታ ማንዴት ያለው አካል የለም። ህወሀት ትጥቅ ፍቱ ስላለ ህወሀት ሊያስፈታው አይችልም። ቅድም እንዳልከው ይህ የህወሀት ሰራዊት አይደለም የትግራይ ሰራዊት ነው። እዚህ ጋር ብዙ አክተርስ ነው ያሉት። ፓርቲዛን አክተርስ አሉ፣ ናን ፓርቲዛን አክተርስ አሉ። የፖለቲካ ውግንናቸው ህወሀት ጋር የሆኑ አሉ፣ የህወሀት ተቃዋሚ ፓርቲዎች ጋር የሆኑ አሉ፣ ከዛ ውጭ የሆኑም አሉ። ለነፃነት ቀናይ በመሆን ብ በእህቶቻቸውና በእናቶቻቸው ላይ የደረሰው በደል ብቻ አስመሯቸው የወጡ አሉ። ትጥቅ መፍታት ድርድር ፕሮሰስ፣ ስለ ፕሮሰስ እያወራን ስለ አውትከም አናወራ። መልካም ድርድር ሂደት ነውና ስለ ውጤቱ ከወዲሁ አንነጋገርም ብለዋል። በዚያ ውስጥ የተለያዩ እርከኖች የተለያዩ እርምጃዎች ይኖራሉ ነው እያለው ያሉት። ቅድም ያሉት ምናልባትም ብዙ ጊዜ ያልተሰማ በዚህ ሰዓት የእናንተንም ክርክር የሚከታተሉ አድማጮች የተለየ ትኩረት የሚሰጡት የሚመስለኝን አንድ ሀሳብ ገልጸዋልና ጥያቄ ላስከትል። የትግራይና የትግራይ ህዝብ ጉዳይ በአንድ አካል በህወሓት ብቻ ሊገደብ አይገባም። የተለያዩ ሀሳቦች አሉ። የትግራይን ህዝብ ፍላጎት ያካተቱ ማናቸውንም ውሳኔ ለማድረግ ማዕከላዊ መንግስት ከህወሓት ባሻገር ማሰብ አለበት ነው ባጭሩ ያሉት። በቀደመው አስተያየቶ ከሱን ጀምር። አቶ አለማየሁ ቶ እንግዲህ በዚህ ባለፉት ሁለት ሳምንታት ውስጥ ትግራይ መቀሌ ላይ ብዙ ውይይቶች እየተከናወኑ እንደነበረ ማየት እንችላለን። በተለይ ደግሞ እዛ ባለው ሀገራዊ ጉዳይ ላይ የሚደረግ ምክክር እየተደረገ ያለበት ሁኔታ ነው። በተለያዩ ሚዲያዎች በተለይ ደግሞ አዲስ በዩቱብ ቻናል ላይ ብቅ ብለው የነበረ ሚዲያ አለ ትግራይ ፐብሊክ ሚዲያ የሚባል እዛ ላይ አንድ ሁለት ፕሮግራሞች ሰጥፎ ነበር። አንደኛው ኢንተርቪው ነው። ከሁለት የትግራይ ተቃዋሚ ፓርቲዎች ከሳልሳይ ወያነ ትግራይ ሳወት እና ከውድብ ናጽነት ትግራይ ከውናት ሊቀመናብርት ጋር የተደረገ ውይይት ነበረ። ጠርጥሩ ውይይት ነበር የተካሄደው። ግን በሚያሳዝን መንገድ ከተላለፈ ከሳምንት በኋላ ውይይቱን የቀዳው ጋዜጠኛ፣ ካሜራማን እና አንደኛው አርታ መሰለኝ አንድ ጋዜጠኛ ታስረዋል። በጣም የሚያሳፍር ነው። በጣም የሚያሳዝን ነው። መግለጫዎቹ ወጥተዋል በዚህ ጉዳይ። እንግዲህ ወደ ዋናው አጀንዳ እንመለስ። ዋናው አጀንዳ ምንድን ነው? ሀገራዊ ምክክር ሀገራዊ ውይይት ያስፈልጋል። እንደምናውቀው ህወሀት ገና ከመጀመሪያው ጀምሮ ከመጀመሪያው ጀምሮ የሁለትዮሽ ውይይትን አይደግፍም፣ አይቀበልም ነበር፣ አልተቀበለው። በብልጽግናና በህወሀት መካከል የሚደረግ ምንም አይነት የሁለትዮሽ ውይይት ሊኖር አይችልም። ነገር ግን ሁሉን አቀፍ የሆነ ሁሉም ተቃዋሚ ሀይሎች የሚያሳትፍ ሀገራዊ ውይይት ያስፈልጋል እስከ ሀገራዊ ሽግግር ድረስ በእኔ እምነት ህወሀት ይህንን ትምህርት አንጻር የሚቀበል ከሆነ እንደዚህ አይነቱ ከቤት መጀመር አለበት፣ ከቤት መጀመር አለበት እንላለን። ቻሪቲ ከቤት ይጀምራል የምንለው ነገር አለ። መልካምነት ከቤት መጀመር አለበት ይባላል። አዎ፣ እና ትግራይ ውስጥም ውይይት ያስፈልጋል። ሀገራዊ ሁሉን አቀፍ ውይይት የሚያስፈልግ ከሆነ ትግራይ ውስጥም ሁሉን አቀፍ ሁሉን አቀፍ ክልላዊ ውይይት ሁሉንም የሚያሳትፍ ሌሎችን ሀይሎች እያገለሉ ህዝብንም እንኳን በየደረጃው ሳያወያዩ ሳያማክሩ ሀገራዊ ሁሉን አቀፉ ይትፈልጋሉ ብሎ ማለት ዘመ ብሎ ሊፕ ሰርቪስ ነው የሚመስለው እየሆነ ነው። ግን ሁሉን ያሳተፈ ሲሉ ያመነጋገር ትግራይ ውስጥ እየሆነ ነው። የተለያዩ ድምፆች አሉ። ህዝቡ እንዲናገር ያስፈልጋል። የህዝቡም ድምፅ መሰማት አለበት ነበር አጽንኦት ሰጥቶ የተናገሩት። ያ እየሆነ ነው በአሁኑ ሰዓት ትግራይ ውስጥ ኤሊቱ ነው እየተወያየ ያለ። ኤሊቱ እየተወያየ ነው። ፖለቲካ ፓርቲዎቹ እየተወያዩ ነው። ፖለቲካ ፓርቲዎቹ ምክር ቤትም ድረስ እንሰማ እያሉ ነው። ነገር ግን ገዙ ፓርቲ ይሄንን እያስተናገደ አይደለም፣ እያስተናገደ ብቻ አይደለም ሳይሆን እርምጃም እየወሰደባቸው ይገኛል። ይሄ ነው ያለው ሁኔታ። መልካም እርምጃ እየወሰደው ነው ሲሉ አሁን በትግራይ ውስጥ እነኚህ ቀደም የገለጿቸው የሶሻል ሚዲያ ውይይቶችን ያካሄዱት መቀሌ ውስጥ ነው፣ መቀሌ ውስጥ ነው የተከናወነው። የውድብ ናጽነት ትግራይ ሊቀመንበር አቶ ግርማ ይበረ መቀሌ ዩኒቨርሲቲ አስተማሪ ናቸው እና ሳልሳይ ወያነ ትግራይ ሀያል ጎደፋ ይመስለኝ ስሙ። እነርሱ በህወሀት ላይ ያቀረቡት ትችት እጅግ በጣም ጠንከር ያለ ትችት ነው ያቀረቡት። ያንን ተከትሎ ነው በጋዜጠኞቹ ላይ የእስራት እርምጃ የተወሰደው። ከዚህ የተለያዩ ሚዲያዎችም ያንን ዘግበውታል። ከዚህ ከዲያስፖራ አካባቢ ያሉት የትግራይ ሚዲያዎች ያ፣ እንደዛ ነው ያለው ሁኔታ። ግን እንደምታውቀው ደግሞ ኢትዮጵያ ደግሞ ሀገራዊ ምክክር ለማድረግ እየተዘጋጀች ትገኛለች። ይሄ ሁለቱ ነገር እንዴት አብሮ እንደሚሄድ እንዴት ሊጣዳም እንደሚችል ሊታሰበት የሚገባው መልካም። ለወይዘሮ የአብስራ ድልስ። ወይዘሮ የአብስራ በአቶ አለማየሁ የተገለጸውን ሰምተዋል። በቅድሚያ አቶ አለማየሁ ለሰጡት ምላሽ የህዝቡ ድምፅ መሰማት አለበት። ከአንድ በላይ አካል ትግራይን የሚወክልበት ሁኔታ የተለዩ ድምፆች መሰማት አለባቸው። ያድል የለም እንዲያውም፣ ያን ተከትሎ የገዢው ፓርቲ ህወሀት ያን ውይይት ባሳተፉ ሰዎች ላይም የስር እርምጃ ወስዷል ድረስ ነው ያሉት። የእርስ ምላሽ ምንድን ነው? እሺ፣ በመጀመሪያ የተለያዩ ድምፆች መኖራቸው የተለያዩ የፖለቲካ ስብስቦችና አስተሳሰብ መኖራቸው ይበል ነው። በትግራይ ክልል ብቻ ሳይሆን በተለያዩ በኢትዮጵያ ክልሎች እንደ ሀገር እንደ ህዝብ ድምፃችንን የሚወክሉ የተለያዩ ውሳቢዎችና ስብስቦች መኖራቸው በእርግጥ ጥሩ ነው። እነዚህ ስብስቦች ግን የህዝብን ድምፅ ያማከለ፣ ህዝብንና ወገንን የሚጠቅም የራስን ጥቅም ሳይሆን የህዝብንና የአገርን ጥቅም ያማከለ መሆን ሲችል ነው ለሀገሪቷ አልጠቅማት የሚችለው። እነዚህ የተዋቀሩ የተሰባሰቡ ወይም ከዚህ በፊትም የነበሩ የፖለቲካ ስብስቦች የትግራይን ህዝብ ከኢትዮጵያውያን እህትና ወንድሞቹ ጋር ለመኖር የሚያስችለውን መፍትሄ ካላመጡ፣ አሁንም ህዝቡን ያማከለ አላማ ይዘው ካልተራመዱ ወደፊት ጦርነቱን ቢቆም ሰላም ይፈጠር ተብሎ መንገድ ቢጀመር በትግራይ ህዝብ እና በተቀረው ኢትዮጵያ መካከል የሚያቃርርንና የሚያቆሳስል ሀሳብ ይዘው ከሆነ የተነሱት እኔ ከህወሀት በስም ቢለዩ፣ በተለያየ ትንንሽ እሳቤዎች ቢለዩ ወደፊት የሚያራምድ ለትግራይ ህዝብ መፍትሄ ነው ብዬ አላስብም። ስለዚህ ያ ቢታሰብበት። ይሄንን ገዢው ፓርቲ በተነጋገሩበት ሂስ በሰጡበት ላይ ተነስቶ እርምጃ እየወሰደ ነው የተባለው ያ የህወሀት በታሪክ የምናውቀው በገዢ በነበረበት ወቅት በኢትዮጵያ ውስጥ ያደረጋቸው የተለመዱ ተግባሮቹ ናቸው። አዲስ ነገርም አይደለም። ይሄ እየተፈጠረ መሆኑ በትግራይ ውስጥ ቢያሳዝነኝም ትልቁ ስጋቴ ግን እነዚህ ስብስቦች፣ እነዚህ ድምፆች እውነት የትግራይን ህዝብ እንደ ኢትዮጵያ አካል ሆኖ የሚያስቀጥሉ ናቸው ወይ? ትግራይ ህዝብ የኢትዮጵያ ህዝብ ነው። የኢትዮጵያ የተቀሪው ብሄር ብሄረሰብ ደግሞ የትግራይን ድምፅ መስማት በጣም ይፈልጋል። አንዳችን ወደ ኋላ ቀርተን ሌሎቻችን ወደፊት እንሄድ የሚል እሳቤ ኢትዮጵያን ወደ ፊት የሚያራምዳታል ብዬ አላስብም። ስለሆነም የኢትዮጵያን ቀጣይነት የኢትዮጵያን ከህዝቦቿ ጋር አብሮ ወደፊት ዘመንን መሻገር ከሆነ የምናወራው ይህን እሳቤ አድርገው ህዝቡን ማዕከላዊ አድርገው የሚንቀሳቀሱ መሆን አለባቸው ብዬ አስባለሁ። አድማጮች ሰዓታችን አበቃ እንጂ ውይይቱና ክርክሩ አላበቃም፣ ይቀጥላል። የፕሮግራሙን ተሳታፊ እንግዶቻችንን ወይዘሮ የአብስራ ዘውዴንና አቶ አለማየሁ ፈንታውን ለጊዜያቸው እናመሰግናለን።